Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። አመሻችሁ ውድ እንደምን አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሮብ ግንቦት አራት 2013 ፕሮግራማችንን እናቀርባለን። አድማጮች ከምሽቱ ዝግጅቶቻችን ጥቂቶቹን እናሰማ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጀፍሪ ፌልትመን ከልዑካን ቡድናቸው ጋር ወደ ኢትዮጵያ ጉብኝት አድርገው ከሀገሪቱ ባለሥልጣናት ጋር ውይይት ማካሄዳቸውን አምባሳደር ዲና ሙፍቲ ተናገሩ። ከቤኒሻንጉል ጉሙዝ ክልል የተለያዩ አካባቢዎች ተፈናቅለው በመተክል ዞን ራንች በተባለ ጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍ አደጋ ድንኳኖቻቸው በመፍረሳቸው መጠለያ ማጣታቸውን ገለጹ። የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ፣ እንደምናመሻቸው አድማጮች ዜናዎቹን የማሰማችው ቆንጂ ይታየ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ከኢትዮጵያ ባለስልጣናት ጋር በተለያዩ ጉዳዮች ላይ ውይይት ማካሄዳቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስታውቀዋል። ውይይቱን ተከትሎም ከዚህ ቀደም ለረድኤት ሰራተኞች ይሰጥ የነበረው የአንድ ወር ቪዛ እንዲራዘም መወሰኑን አክለው ገልጸዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የሱዳን መርማሪዎች ከሁለት ዓመታት በፊት ዲሞክራሲን በመጠየቅ ሰላማዊ ሰልፍ በወጡ የሀገሪቱ ዜጎች ላይ በተወሰደው እርምጃ ዙሪያ ማብራሪያ እንዲሰጡ የሀገሪቱን ከፍተኛ የጦር አዛዥ ጠይቀዋል። ይሁን እንጂ የመብት ተሟጋጆችና ጥቃት የደረሰባቸው ቤተሰቦች የጦር አዛዦቹ ለፍርድ የመቅረባቸው ጉዳይ ላይ ጥርጣሬ አላቸው። ናባ ሙሄዴን ከካርቱም ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች። በሱዳን ምርመራ እየተደረገባቸው ካሉ የጦር አዛዦች መካከል የሉዓላዊው ምክር ቤት መሪ የሆኑት ጀነራል አብዱልፈታህ አልብርሃን እና ፈጣን የድጋፍ ኃይል የተሰኘው አወዛጋቢ ቡድን መሪ መሐመድ ሀምዳን ዳጋሎ ይገኙበታል። ከሁለት ዓመት በፊት ተደርጎ በነበረው የተቃውሞ ሰልፍ ላይ ከ120 ሰዎች በላይ መሞት ምክንያት የሆነውን ኃይል በመጠቀም የመብት ተከራካሪ ቡድኖች ሁለቱንም ይከሷቸዋል። ጉዳዩን የሚያጣራ ልዩ የምርመራ ኮሚቴ በግንቦት 2010 ዓ.ም ምት የተቋቋመ ሲሆን እስካሁን ከ በላይ ምስክሮች ቃላቸውን ለኮሚቴው ሰጥተዋል። በበይነ መረብ አማካኝነት በተደረገ ቃለ መጠይቅም የኮሚቴው ኃላፊ ናቤ አዴብ በጀነራሎቹ ላይ ምርመራ እየተደረገ መሆኑን የተናገሩ ሲሆን በጉዳዩ ላይ ጠቃሚ መረጃ ያለው ማንኛውም ሰው ተጠርቶ ቃሉን እንዲሰጥ ተደርጓል። ማንም ያንን የተቃወመ የለም። ቃሉን መስጠት ፈልጎ የተከለከለም አንድም ሰው የለም ብለዋል። እንደ አውሮፓውያን አቆጣጠር በግንቦት 2019 ዓ ም ዲሞክራሲን በመደገፍ በካርቱም የወጡ በሺዎች የሚቆጠሩ ሰዎች ላይ የጸጥታ ኃይል ጥቃት ርሰዋል። ከጥቃቱ በኋላ በወቅቱ በስልጣን ላይ የነበረው የገዢው ኃይል ቃል የነበሩት ጀኔራል ሻምስ አልዲን አልካባሲ በቴሌቪዥን ቀርበው ሰልፈኞቹን ለመበተን የተወሰደውን እርምጃ ጀኔራሎቹ እንዳቀዱት ተናግረው ነበር። ቃል አቀባዩ በንግግራቸው ለጦር አዛዦቹ የሚበትኑበትን መንገድ እቅድ እንዲያወጡ ትእዛዝ እንደሰጧቸው አስረድተዋል። በኋላ በተፈጠረው ነገር ማዘናቸውንም ገልጸው ይቅርታ ጠይቀው ነበር። ከሁለት ዓመት በኋላ ግን አልካባሺ የዛን ቀን ንግግራቸው ስህተት ነበር ብለዋል። የታህሳሱ አብዮት ጥቃት ሰለባዎች በሚል የተቋቋመ ቡድን በሰዎች ላይ የተፈጸመ ወንጀል ያሉትን ይህን ጥቃት ዓለም አቀፉ የወንጀል ፍርድ ቤት እንዲያጣራ ጠይቀዋል። ሆኖም ግን ጄኔራሎቹ ለፍርድ መቅረባቸው ላይ ጥርጣሬ ያላቸው። ጥቃቱ የደረሰባቸው ሰዎች ቤተሰብ አባላት የጦር ሰራዊቱ መቀመጫ በሆነችው ካርቱም ማክሰኞ ዕለት ለመሰብሰብ ጠርተው የነበረ ቢሆንም የሱዳን ጦር አባላት ከባድ መኪናዎችን በመጠቀም ማለፊያ ከልክለዋቸዋል። በናባ መሆዲን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽን ለዘገባው አመሰግናለሁ። የኮሮና ቫይረስ ዓለም አቀፍ ወረርሽኝ ያስከተለውን ቀውስ መከላከል ይቻል ነበር ሲል የወረርሽኙን አመጣጥና የተሰጠውን ምላሽ የመረመረው ነጻው አጣሪ ኮሚቴ ሪፖርቱን አቅርበዋል። ኮሚቴው ዛሬ ረቡዕ ባወጣው ሪፖርቱ ወረርሽኙን ያባባሰው የዓለም የጤና ድርጅት ዝግተኝነትና ድክመት እንዲሁም ለጉዳዩ በቂ ዓለም አቀፍ የፖለቲካ አመራር ትኩረት አለመሰጠቱ ነው ብሏል። ዓለም አቀፍ ወረርሽኞች ሊከሰቱ እንደሚችሉ ለአመታት ማስጠንቀቂያዎች ሲወጡ እንደነበረ የጠቀሰው የመርማሪ ኮሚቴው ሪፖርት የቻይና ውሃን ከተማ የሕክምና ባለሙያዎች የወረርሽኝ አደጋ መደቀኑን አስቀድመው ያስጠነቀቁ ቢሆንም ያን መረጃ ተመርኩዞ የተወሰደ እርምጃ አልነበረም ብሏል። በሽታውን ለመዋጋት በአለም አቀፍ ደረጃ የተቀናጀ አመራርም አልነበረም ያለው ነጻው መርማሪ አካል የነበሩት ውጥረቶች አለም አቀፍ ድርጅቶችም ሆኑ የተለያዩ ተቋማት ወረርሽኙን በተቀናጀ መንገድ ለመታገል ጥረት ቢያደርጉ እንቅፋት ደቅነውባቸው ቆይተዋል ብሏል። መጀመሪያ ላይ ህንድ ውስጥ የተከሰተው የኮሮና ቫይረስ ዝርያ ወደ አርባ ዘጠኝ ሀገሮች መዛመቱን የዓለም የጤና ድርጅት አስታውቋል። የዓለሙ ድርጅት የህንዱ የቫይረሱ ዝርያ ዓለም አቀፍ ስጋት ደቅኗል ሲል ትናንትና ማስታወቁ ይታወሳል። ህንድ ዛሬ ብቻ 4205 ሰዎች በኮቪድ-19 ምክንያት ሕይወታቸውን ያጡ ሲሆን ይህ እስካሁን በአንድ ቀን ከተመዘገበው አሀዝ ከፍተኛው እንደሆነ ተነግሯል። አጠቃላዩ የሞቱት ሰዎች ቁጥር ከ250 ሺህ ያልፏል። በቫይረሱ የተጠቁት ሰዎች ቁጥር ደግሞ ከ23 ሚሊዮን ያለፈ ሲሆን ዛሬ ብቻ 348420 አዲስ ተያዦች እንደተመዘገቡን የተገለጸው በህዝብ ብዛት ሁለተኛ በሆነችው ሀገር በህንድ ኮቪድ-19 እጅግ የከፋ ሰብዓዊ ቀውስ ፈጥሯል። የህንዱን የበሽታውን ስርጭት መክፋት ተከትሎ የዓለም ቀይ መስቀል ፌዴሬሽን የኮቪድ-19 ተጋላጮች ቁጥር በመላ እስያ ባለፉት ሁለት ሳምንታት በከፍተኛ ደረጃ ማሻቀቡን አስታውቋል። በሁለቱ ሳምንት ውስጥ የቫይረሱ ተጋላጮች ቁጥር በ 9 ሚሊዮን መጨመሩን ያስታወቀው ቀይ መስቀል ይህ አሃዝ በሰሜንና በደቡብ አሜሪካ በአፍሪካ እንዲሁም በአውሮፓ በጠቅላላ በዚሁ ጊዜ ውስጥ ከተመዘገበው አሃዝ የሚበልጥ መሆኑን አመልክቷል አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው የዩናይትድ ስቴትስ የተወካዮች ምክር ቤት የሪፐብሊካን ፓርቲ አባላት ሊስ ቼኒን ከከፍተኛ የአመራር ስልጣን እንዳነሷቸው ታወቀ። የቀድሞ የዩናይትድ ስቴትስ ምክትል ፕሬዚደንት የዲክ ቼኒ ልጅ የሆኑት ሊስ ቼኒ የቀድሞ ፕሬዚደንት ዶናልድ ትራምፕ በፕሬዚደንታዊው ምርጫው የተሸነፍኩት የማጭበርበር ተግባር ስለተፈጸመ ብቻ ነው ማለታቸውን በማውገዛቸው በርካታ የፓርቲያቸው አባላት ተቆጥተውባቸው ቆይተዋል። ሊስ ቼኒን ሶስተኛ ትልቅ ስልጣን ከሆነውና የፓርቲውን መልእክት ለሕዝብ የማስተላለፍ ኃላፊነት ካለው ከምክር ቤቱ የሪፐብሊካን ፓርቲ ጉባኤ ሊቀመንበርነታቸው እንዲወርዱ ሪፐብሊካኑ አባላት ዛሬ በሰጡት ድምፅ ነው ውሳኔ ያሳለፉባቸው። የቀደሙት ፕሬዚደንት ዶናልድ ትራምፕ በፕሬዚደንታዊ ምርጫው ወሳኝ ክፍለ ግዛቶች በተሰጡት ድምፆች ላይ ያነሷቸው ሙግቶች በፍርድ ቤት ውድቅ የተደረጉባቸው ቢሆንም ያሸነፍኩት እኔ ነኝ ማለታቸውን ብቸኛዋ የዋዮሚንግ ክፍለ ሀገር የህዝብ ተወካይ ሊስቼኒ በጥብቅ አውግዘዋል። ሊስቼኒ ትናንት ለምክር ቤቱ አባላት ባሰሙት ንግግራቸው ትራምፕ የምርጫውን ቅቡልነት ለማሳጣት የሚያደርጉትን ሙከራ መቀጠላቸው በአሜሪካ ላይ የተሰነዘረ ይቺ ሀገር አይታው የማታቀው የከበደ አደጋ ነው ሲሉ ገልጸውታል። በሳቸው ምትክ የፓርቲ ጉባኤ ሊቀመንበርነቱን ትራምፕ በምርጫው ያሸነፍኩ እኔ ነኝ ማለታቸውን አጥብቀው ለሚደግፉት የኒውዮርኳ የተወካዮች ምክር ቤት አባል ኤሊስ ስቴፋኒ ሳይሰጣቸው እንደማይቀር እየተጠበቀ ነው። እስራኤል የጸጥታ ኃይሎችና በሐማስ መካከል ውጊያው ተባብሷል። ዛሬ ኢየሩሳሌምና ጋዛ ሰርጥ ውስጥ ቢያንስ አርባ ሰዎች መገደላቸው ተዘግቧል። ዛሬ ማለዳ እስራኤል የፖሊስና የጸጥታ ተቋማትን ኢላማ ያደረገ የአየር ድብደባ ያካሄደች ሲሆን አንድ የመኖሪያና የቢሮዎች ሕንፃ በአየር ድብደባው ከባድ ጉዳት ደርሶበታል። በወቅቱ ሕንፃ ውስጥ ሰው እንዳልነበረን የተዘገበው ትናንት ማክሰኞ እስራኤል ባደረሰችው የአየር ድብደባ መኖሪያዎችና በርካታ የሐማስ ቡድን ቢሮዎች ያሉበት ትልቅ ሕንፃ ወድሟል። የሕንፃው ነዋሪዎችና በአካባቢው ያሉ ሰዎች ድብደባው ከመፈጸሙ በፊት ለቀው እንዲወጡ ማስጠንቀቂያ ተሰጥቶ እንደነበረ ተዘግበዋል። እስራኤል ወታደራዊ ባለስልጣናት የሮኬት መተኮሻዎችን የስለላ ቢሮዎችን እና የሐማስ መሪዎች መኖሪያዎችን ኢላማ ያደረገ መሆኑን በገለጹት በዚህ ጥቃት የጋዛ የጤና ባለስልጣናት እንደተናገሩት ሰላሳ አምስት ሰዎች ተገድለዋል። ከመካከላቸው አስሩ ልጆች መሆናቸውንና 200 ሰዎች መቁሰላቸውንም የጤና ባለስልጣናቱ አክለው አመልክተዋል። በሌላ በኩል ከሐማስ በኩል በተተኮሱት ሮኬቶች አምስት እስራኤላውያን መገደላቸው ተገልጿል። ሐማስ ካለፈው ሰኞ ጀምሮ ወደ ቴል አቪቭ እና አካባቢዋ በመቶዎች የተቆጠሩ ሮኬቶችን ተኩሷል። ትናንትም ህንፃውን ያወደመውን የአየር ጥቃት ለመበቀል ቢያንስ 130 ሮኬቶች ተኩሷል ተብሏል። ለሰዓቱ የተጠናቀረው ዜና በዚሁ ያበቃል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጀፍሪ ፌልትመን ከልዑካን ቡድናቸው ጋር ወደ ኢትዮጵያ ጉብኝት አድርገው ከሀገሪቱ ባለሥልጣናት ጋር በተለያዩ ጉዳዮች ላይ ውይይት ማካሄዳቸውን አምባሳደር ዲና ሙፍቲ ተናገሩ። ውይይቱን ተከትሎም ከዚህ ቀደም ለርድኤት ሰራተኞች ሰጥ የነበረው የአንድ ወር ቪዛ እንዲራዘም መወሰኑን ገልጸዋል። አምባሳደር ዲናን ያነጋገረችው ጽዮን ግርማ ናት። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለቃለ ምልልስ ፈቃደኛ ስለሆኑ በአሜሪካ ድምጽ ስም አመሰግናለሁ። ወደ ጥያቄ በዚህ ውስጥ ገባ እንግዲህ እንደሚታወቀው የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፊልትማን በኢትዮጵያ ጉብኝት ማድረጋቸውና ከሀገሪቱ ባለስልጣናት ጋር መወያየታቸው ተሰምቷል። ከነማን ጋር ተገናኝተው ተወያዩ የሚለውን እስቲ ይግለጹልን። ከክብር ክብር ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከክቡር አቶ ደመቀ መኮንን ጋር እንዲሁም ከውሀ ሀብት ልማት ሚኒስቴርና የስራ ባልደረቦቻቸው ከክቡር ዶክተር ስለሺ ጋር ተገናኝቷል። ምናልባት ዝርዝር መረጃ ባይኖረንም ሌሎች እዚህ አካባቢ ያሉትም አንዳንድ ባለስልጣናችን እንዳያገኙ ይገምታል። የአፍሪካ ህብረት አካባቢ የሚሰሩትን ባለስልጣናት ወዳገኟቸው ባለስልጣናት ወደ ተነሱት ጉዳዮች እንለፍና በውይይቱ የተነሱት ዋና ዋና አንኳር ጉዳዮች ምንድን ናቸው? በአጠቃላይ በህዳሴ ግድብ ዙሪያ ባሉት ሶስትዮሽ ድርድር ላይ ኢትዮጵያ ያላትን አቋም ይህን ድርድር ውጤታማ ለማድረግ በአፍሪካ ህብረት ማዕቀፍ የመቀጠል ፍላጎት በኢትዮጵያ በኩል እንዳለ እዚህ በኩል ያለውን ቁርጠኝነት በዝርዝራት ተነግሯቸዋል። ሁለተኛ ከሱዳን ጋር ያለውን የድንበሩን ጉዳይ ሰላማ በሆነ መንገድ ዲፕሎማቲክ በሆነ መንገድ ለመፍታት በኢትዮጵያ በኩል ያለው አቋም ተገልጾላቸዋል። ምንም እንኳን ምናልባት የሉ አይሆንም። ሌላ የሚቀጥለው ምርጫም በምን ሁኔታ ለመካየት እንደተፈለገ ስለ ምርጫ ያለውን ዝግጅት ለምሳሌ የመራጮች ቁጥር ከጊዜ ጊዜ እየጨመረ መሄዱም ለምርጫ በቂ ዝግጅት መደረጉን የምርጫ ኮሚሽን ዴሞክራሲያዊ የሆነና ታማኒነት ያለው ምርጫ ለማካሄድ በኢትዮጵያ በኩል በአመራር ደረጃ በተለይ በገዢ ፓርቲ በኩል ያለው ፍላጎትና ቁርጠኝነት ተገልጾላቸዋል። በሰሜኑ ሀገራችን ክፍል ቀደም ሲል ሕግ ለማስከበር የተደረጉት ንጥረቶች እና አሁን ደግሞ እዚ አካባቢ ሰብአዊ እርዳታ ተደራሽ ለማድረግ እየተሰሩ ያሉትን ስራዎች በዝርዝር ተገልጾላቸዋል። ሰብአዊ ረቤት ተቋማት ያለምንም ክልከላ በመሄድ እንደሚችሉ በመሆኑም በርካቶቹ እዛ አካባቢ እየተንቀሳቀሱ መሆናቸውን ይሁንና አሁንም ሰላሳ በመቶ የሚሆነውን

ከዚህ ጋር ተያይዞ ኢትዮጵያ ከአሜሪካ ጋር ያላት ግንኙነት ስትራቴጂክ መሆኑን ይህን ግንኙነት ከማጠናከር በኢትዮጵያ በኩል ፍላጎት እንዳለ ፍላጎታችንን ገልጾ ተገልጾላቸዋል ማለት ነው። ከሞላ ጎደል እነዚህ እነዚህ ዋና ዋና ነገሮች ምርጫውን በተመለከተ ነፃ ገለልተኛ የሆነ ሁሉንም ያሳተፈ ና ዴሞክራሲያዊ የሆነ ምርጫ እንዲካሄድ ነው የእኛ ፍላጎት የሚል አቋም አላቸው ና አሁን በኢትዮጵያ ያለው ሁኔታ ደግሞ እንዲህ ያለ ምርጫ ለማካሄድ የሚያስችል ሁኔታ አለ ብለን አናምንም የሚል አቋምን ያራምዱ ነበረ። እናንተ ይህንን ስታስረዷቸው ምን አይነት ምላሽ አገኛችሁ ከነሱ ወይም ምን አይነት አቋም ይዘው ነበር በውይይቱ ላይ? ዲሞክራሲያዊ ና አማንነት ያለ የሚል ማካሄድ የኢትዮጵያ በዋናነት የኢትዮጵያ መንግስት ተጠቀሙ ፍላጎት ነው። ይሄ ምንም ማዘላዳ ይሄ ከኢትዮጵያ ብልጽግና ጋር ከኢትዮጵያ ህልውና ጋር ከኢትዮጵያ ወደፊት ዕጣ ፈንታ ጋር ከኢትዮጵያ ዝፋንታ ጋር የተያዘ ነው። ይሄ በዋናነት ትልቁ ስሜት በእኛ በኩል ያለው ተገልጾላቸዋል። ይህንን ከገለጽንላቸው በኋላ ስሜታቸው እንግዲህ በዋናነት እንግዲህ የተሰማቸውን እዛ ተመልሶ ሊገልጹ ይችላሉ። ምን ሊገልጹ እንደምስሉ እርግጠኛ ባልሆንም በተሰጣቸው ገለታ እየረኩ እንደሆነ እና በእነሱም በኩል የኢትዮጵያና አሜሪካ አንድነት ለማጠናከር ፍላጎት እንዳለ Jika ke Afrika terhadap berjaya diberikan የኢትዮጵያን ሰላም፣ የኢትዮጵያን እድገት፣ የኢትዮጵያን ዴሞክራቲክ መሆን በካ በኩል ፍላጎት እንዳላቸው ገልጾ ነው። ሁሉንም ውይይት በሚያረካ ሁኔታ ነበር የተከናወነው ማለት ይቻላል። ሌላ እንግዲህ ከዚህ ውይይት ባለፈ በኢትዮጵያ ጠቅላይ ሚኒስትር ይፋዊ የትዊተር ገጽ ላይ በትግራይ ክልል ለሚንቀሳቀሱ የሰብአዊ ረዴት ሰራተኞች የቪዛ ማራዘሚያ ፈቃድ መሰጠቱ ተገልጿል። ና ይህ ምን ማለት ነው? አዲስ አሰራር ነው የነበረ ነው? እንዴትስ ነው የሚታደ ሰው የቪዛ የአንድ ወር ቪዛ ነበር በፊት የነበረው፣ መራዘሙን ዩናይትድ ምንድን ያቀርበ የነበረው በአንድ ወር ውስጥ ወዲያው ምንም ዛንዘራ ጊዜ ስለሚያልቅ ቪዛ እራዘምልን አሉ። ይህን መራዘሙም ይህን ተግባራዊ መሆኑን የተገለጠላቸው ይህ ማለት ሰብአዊ ተቋም ሰብአዊ ድርጅቶች ኢትዮጵያ ገብተው በፊት የአንድ ወር ቪዛ ነበር የሚሰጣቸው፣ ያንን ማራዘም ማለት ነው። ምክንያቱም በረዥም ጥያቄያቸውም ስለነበር ረዘም ያለ ጊዜ ነው ቆይት እንፈልጋለን ስራው ላይ ለመቆየት ቪዛው ቶሎ ስለሚያልቅብን ስለሚሉ ማለት ነው ትርጉሙ ሱ። ስለዚህ እዛው ባሉበት ነው የሚራዘምላቸው ወይስ ደግሞ እንደገና ወደ አዲስ አበባ ተመልሰ ከና ከጅምሩ ከና ከጅምሩ ረዘም ያለ ስድስት ወር እንደዚህ ቪዛ ሶስት ወር ይሰጣቸዋል። እንደያዋ ከአንድ ወር በዛ የበለጠ ጊዜ ማለት ነው ለመሳት እንዲመቻቸው። በተጨማሪም በዚሁ የትዊተር መልእክት ላይ የኮሚኒኬሽን መሳሪያዎችን የመጠቀም አዲስ መመሪያ መተላለፉ ተገልጿል። ይህስ ምን ማለት ነው? ኮሚኒኬሽን መሳሪያ ማለት ምን ማለት ነው? ሱንዘንን ንግባ የሚል ነው። ስልኮች ምናምን ዚ ለኮሚኒኬሽን ማለት ነው። አንዳንዶቹ ራዶ የሚሰጥባቸው አካባቢዎች ገጠር አካባቢ ሊሆኑ ስለሚችሉ እና ምናልባት የኮሚኒኬሽን ችግር ስላለ ሳተላይት፣ አንዳንድ ለግንኙነት የሚመቻቸው መሳሪያ ማለት ነው። እንዲው፣ አምባሳደር በመጨረሻ ለማጠቃለል ዓለም አቀፍ ተቋማት በጣም በስጋት የሚያነሱት የትግራይን ሁኔታ ነው። የትግራይ ቀውስ መፈታት አለበት የሚል ነገር ነው የሚነሳው። ከዛ ውስጥ የሰብአዊ ረዴት መድረስ አለመቻሉ በተለይ ረሃብ ያሰጋል ወይም ደግሞ ረሃብ ገብቷል የሚሉ መግለጫዎችም እየወጡ ነው። ዜናዎችም እየተሰሩ ነው። የኤርትራ ወታደሮችም እስካሁን ድረስ አልወጡም የሚሉ ነገሮች እየተሰሩ ነው እና ከዚህ ከየአፍሪካ ቀንድ ልዩ መልእክተኛ ጋር ስለ ትግራይ ሁኔታ በተነጋገራችሁበት ጊዜ የተነሳላቸው ጥያቄ ጥያቄና የሰጣችኋቸው ምላሾች ይዘት ምን እንደሚመስሉ ቢገልጹልን። እሳቸው ከማንሳታቸው በፊት የጊዜ የሚያነሳቸው ከንሰርነ ስለሚታወቅ በትግራይ የህግ በላይነትን የማስከበር አጠቃላይ ሂደቱ ትንገ ነበር። ይሄ ደግሞ በአጭር ጊዜ ውስጥ መጠናቀቁ አሁን የተቀረው ምናልባት በህግ የሚፈለጉ ተሰሙ ሰዎችን ፖሊሳዊ በፖሊስ ማ በስተቀር ትልቁ የስራው አሁን እርዳታን ማድረስ እንደገና የፈረሱትን ተቋማት መልሶ መገንባት የህክምና ቤቶችን የትምህርት ቤቶችን እነዚህ እንደገና ፕሮጀክት እንዲያደርጉ ማድረግ ነው በዚህ ደረጃ እኮ ግድም በቤት ተቋማት ከደም ስል ምግባ ምግባ ብዙ ነገር ያመጡ ቢመስሉም አሁን ሲታይ ምንም የያዙት ነገር የለም ከሰላሳ ፐርሰንት ሊያንስ አልቻለም ምናልባት ለዚህ ትንሽ ምሳሌ የሆነና ላክ ያለ እርዳታ ያደረገውና የምናመሰግነው አሜሪካ መንግስት ነው። በተለይ ከሄድ በኩል በደረሰ ተቀሩት በእጃቸው ብዙ ነገር አልታየም። ለዚህ አሁንም ሰባ ፐርሰንት መንግስት ይም አንስተምላቸዋል። በተረፈ ይሄ ረሀብ ያሰጋል። በአሁኑ ሰዓት ከበላ ጎደል አብዛኛው የሪጅን ግን አክሰተብር ላይ ተደራሽ ነው። በቁጥርም በከፍተኛ ደረጃ ሰባዊ እርዳታ እየተሰጠ ያለበት ሁኔታ ነው ያለው ድጋፉ ማለት ነው። የመድኃኒት እርዳታም ጭምር የናቋቋሙ ስራ በዛ ደረጃ የተሰራንበት ሁኔታ ነው ያለው ከዚያ አልፎ የሚቀጥለው ረሀብ ያሰጋል ለሚለው አሁን ለገበሬዎችም ጭምር የዘር ጊዜ የግብርና ጊዜም ስለሆነ ለዚህ ማዳበሪያ የግብርና ሚኒስቴር፣ ሌሎች አካላት በስፋት ሰሙን አንቀሳቀሱበት ሁኔታ ነው ያለ ክፍ ተመግዜ ማለት ነው። ስለዚህ የማሪን ጊዜ አልክም ጊዜ ደግሞ በአግባቡ ከተጠቀሙበት አርሳፔሪ የሚቀጥለው የዘመን ምርት ይኖራል ማለት ነው። ስለዚህ የተፈራው ረሀብ እንደማይኖር ነው ተስፋው እየተሰራ ያለው የተሰጋው ረሀብ

እየሰራ ያለው ነገር ሰብአዊ ድጋፉን ማጠናከር እንደገና መልሶ ማቋቋሙን ነገር ኮንፊደንስ እንደገና ምስኪል የማድረግ ነገር እነዚህ የመሳሰሉትን ነገሮች እንዲሳካ ድጋፍ የመስጠቱ ነገር ነው የሚጠበቀው ማለት ነው፣ ከዓለም አቀፍ ህብረተሰብ። የህዝቡ ችግር መከራ፣ የራሱ መከራ ስለሆነ ህዝቡን በዋናነት መጠበቅ ያለበት ኃላፊነትም ያለበትና በዚህም እየተጋ ያለው የኢትዮጵያ መንግስት ነው፣ ኢትዮጵያ ህዝብ ነው። ወዳጆችን ይህንን መደገፍ ነው ያላቸው ቀፋንታው በጣም አመሰግናለሁ። በሌላ በኩል የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ወደ ኢትዮጵያ ያደረጉትን ጉብኝት በተመለከተ ከአሜሪካ ድምጽ ዘጋቢ ኒኪ ቺንግ ጥያቄ የቀረበላቸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በትግራይ የተፈጠረው ቀውስ ማብቂያው ይሆን ወይ ብሎ መጠበቅ ይቻል እንደሆነ ተጠይቀው በእርግጥ እርሱ እዛ ያለበት አንዱ ምክንያት ይሄ ነው። እርሱ በዚያ የሚገኘው በትግራይ ክልል የተከሰተውን ቀውስ በተመለከተ ለመምከር ነው። በተጨማሪም የህዳሴ ግድብን በተመለከተ ለመወያየትም ነው። ከዚያ ውጭ ተጨማሪ መረጃ የለኝም። ነገር ግን ጉዞውን አጠናቆ ሲመለስ ስለ ውይይቶቹና ስለ ሂደቱ ዝርዝር መረጃ ይኖረናል። ምርጫን በተመለከተ የዩናይትድ ስቴትስ አቋምን እንዲያብራሩ የተጠየቁት ኔድ ፕራይስ በእርግጥ እኛ በኢትዮጵያ ዲሞክራሲያዊ ስርዓት እንዲሰፍን አጥብቀ እንደግፋለን። ነገር ግን በሰኔ ወር የሚካሄደውን ምርጫ ነፃ ፍትሃዊና ታማኒነት ያለው ምርጫ ሊሆን የሚችለው ምቹ የሆነ የምርጫ አካባቢ ሲኖር ብቻ ነው። ይህ እንዲሳካ ከተፈለገ ደግሞ የኢትዮጵያ መንግስት የመሰብሰብ፣ የመናገር፣ በነፃነት የፖለቲካ ተሳትፎን የማድረግና ኢንተርኔትና መረጃ ማግኘት መብትና ነፃነትን ማረጋገጥ ይኖርበታል። የኢትዮጵያ መንግስት አካታች ለሆነ የምርጫ ሂደት ቁልፍ ከሆኑ ባለድርሻ አካላት ጋር ንግግር መጀመር እንዳለበት አጽንኦት የሰጡት ኔድ ፕራይስ የምርጫ ጊዜ ሁከቶችን ለመቀነስ ከዓለም አቀፍ አጋሮች ጋር በመተባበር ማህበረሰብ አቀፍ ንግግሮች እንዲካሄዱ እየሰሩ መሆኑን ተናግረዋል። ከሰብአዊ እርዳታ ውጭ ያለውን ለኢትዮጵያ የሚሰጡት ድጋፍን ሙሉ ለሙሉ ማቋረጣቸው የትግራይ ቀውስ እንዲያበቃ ጫና ለማሳደር መሆኑን በተመለከተ ሲጠ የቁም የትግራይ ሕዝብ ስቃይ እጅግ ከፍተኛ መሆኑን ገልጸው ለኢትዮጵያ የሚሰጠው እርዳታ ችግር ውስጥ ላለው የትግራይ ሕዝብ ተጨማሪ ሸክም እንደማይሆን ማረጋገጥ እንደሚፈልጉ ተናግረዋል። ማንኛውም ቀጣይ እርምጃ ከመከናወኑ በፊትም ድጋፍ ለመስጠት የሚቻለው ሁሉ መደረጉን ማረጋገጥ እንደሚፈለግ ተናግረዋል። ጋዜጠኛ ሲሳይ ፊዳን በመግደል ከተጠረጠሩት መካከል አንድ የአባ ቶርቤ አባል ላይ እርምጃ ወሰድኩ ሲል የቄለም ወለጋ ፖሊስ አስታወቀ። ይህ ግለሰብ በትናንትናው ዕለት ሌላ በመንገድ ሥራ ላይ የተሰማራ ግለሰብን ተኩሶ ባቆሰለበት ቅጽበት ነው በመንግስት የጸጥታ አካላት ቁጥጥር ስር የዋለው ብለዋል የዞኑ የጸጥታ ማስከበር ምክትል ኃላፊ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በበኩሉ ደምቢ ዶሎ ከተማ የአማኑኤል ወንድሙ ያለ ፍርድ ውሳኔ መገደል ያሳስበኛል ሲል መግለጫ አውጥቷል። ናኮር መልካ ዘገባ ድርሶናል። የቄለም ወለጋ ዞን ፖሊስ ጽህፈት ቤት የጸጥታ ማስከበር ዘርፍ ምክትል ኃላፊ ኢንስፔክተር አህመድ ያሲን ወንጀሉን ፈጽሟል የተባለ ግለሰብ እርምጃ ተወስዶበታል ብለዋል። ኃላፊው እርምጃው የተወሰደበት አማኑኤል ወንደሞ የሚባል መሆኑን ጠቁመው ለተባለው እርምጃም ሲሳይ ፊዳ የተባለውን ጋዜጠኛ ተኩሶ በመግደል ከተጠረጠሩት መካከል መሆኑን በአንደበቱ አረጋግጦልናል ሲሉ አብራርተዋል። ትናንት ከጠዋቱ ሶስት ሰዓት ገደማ ነው የደምቢዶሎ ጋምቤላን የመንገድ ስራ ወክሎ የሚያሰራ ገሜ የተባለን ሰው በሽጉጥ መጥቶ ሊሮጥ ሲል ነው አማኑኤል ወንድሞ የተያዘው። የዜሮ ሰባት ነዋሪ ሲሆን ተማሪ ነኝ ይላል። ይዘን ስንጠይቀውም የሸኔን ተልዕኮ እየፈጸምኩ ነው ነው ያለው። አቶ ሲሳይንም ተኩሶ ከገደለው ሰው ጋር አብሬ ነበርኩ ሲል ተናግሯል። ከዚህ ጋር ተያይዞ ይህ ሰው በጸጥታ አካላት እግሩ ላይ ተመቶ እንዲያዝ ተደርጓል። እርምጃም ተወስዶበታል ብለዋል። በወንጀሉ ተጠርጥሮ መገደሉ የተገለጸው የአማኑኤል ወላጅ አባት አቶ ወንድሙ ከበደ ግን ልጄ ይህንን አያደርግም። የመንግስት ጸጥታ ኃይሎች ልጄን ከገደሉ በኋላ ቤቴን ፈትሸው አስከሬኑን ከአደባባይ ወስጄ እንድቀብረው አደረጉኝ ሲሉ ከሰዋል። አስከሬኑንም ከባለቤቴ ጋር ላነሳ ስንል ፖሊስ ልጃቸው አባት ወርቤ ነው በሚል ድብደባ ፈጽሞብናል ሲሉ ይናገራሉ የምርጫ ካርዶ ወስዳለሁ ብሎ ነው ጠዋት ከቤት የወጣው። ተኩስ ሲሰማ ነበር። ትንሽ ቆይቶም የጸጥታ አካላት መጡና ቤታችንን ፈትሸው እኔና ባለቤቴን ይዘው ወደ አደባባዩ ሄዱ። ከሞተ በኋላ ነው የደረስኩት። እኔም እናቱም በአደባባይ ላይ ተደብድበናል። ልጄ የአስረኛ ክፍል ተማሪ ሲሆን ቀና ብሎ ሰውንም አያይም፣ ከሰፈርም አይወጣም። በእውነት ልጄ ለምን እንደተገደለ አላቅም ብለዋል። ታቶ ወንድሙ ልጄ በወንጀል እንኳ ተጠርጥሮ እንደሆን ከሚገደል በህግ ሊዳኝ ይገባ ነበር ብለዋል። የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አመድ ያሲን ግን አማኑኤል የተገደለው ከፖሊስ ለማምለጥ ሙከራ ሲያደርግ ነው ይላሉ። ይህ ሰው ለማምለጥ እየሞከረ ነበር፣ ከዚህም የተነሳ እርምጃ ተወስዶበታል ብለዋል። በከተማይቱ ውስጥ በጊዜው በጥይት ተመተው ለተሻለ ሕክምና ወደ ሌላ ሆስፒታል መወሰዳቸው የተነገረ ሌላ ግለሰብ አስመልክቶ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል አንድ በደንቢ ዶሎ ውስጥ ትናንት ጠዋት የተፈጠረውን ክስተት ሲከታተል ነበር ያሉና ስማቸውን መናገርም ሆነ ድምፃቸው ተቀርጾ በብዙሃን መገናኛ ቢተላለፍ ለህይወታቸው አስጊ መሆኑን የተናገሩ የዓይን እማኝ ነኝ ያሉ ግለሰብ በፖሊስ እርምጃ የተወሰደበት አማኑኤል የተባለው ግለሰብ ትናንት ጠዋት ሶስት ሰዓት ገደማ አንድ ግለሰብ በሽጉጥ ተኩሶ መጥቶ ሊያመልጥ ሲል ነው በአካባቢው የመንግስት ኃይሎች በጥይት እግሩ ተመቶ የተያዘው፣ ሲሉ አየው ያሉትን ተናግረዋል። ተጨማሪ የጸጥታ አካላት ወደ አካባቢው መምጣታቸውንና ግለሰቡን ከተማ ውስጥ ካዞሩት በኋላ መሃል ከተማ ላይ ተኩሰው መግደላቸውን ይናገራሉ። ሌላ የዓይን እማኝ ነኝ ያሉና ስማቸው ተካልኝ ወንድሙ እንደሚባሉ የገለጹ ግለሰብ በበኩላቸው ሁኔታውን መከታተል የጀመሩት የጸጥታ አካላት አማኑኤልን ይዘው በከተማ ውስጥ ማዞር ሲጀምሩ መሆኑን ተናግረዋል። ከየት እንደያዙት አናውቅም። መጀመሪያ በከተማው መንገድ ላይ ካዞሩት በኋላ ወደ አደባባይ አምጥተውት አራት ሰዓት ተኩል ገደማ ላይ ነው ተኩሰ የገደሉት ብለዋል። በጉዳዩ ላይ ተጨማሪ ማብራሪያ የሰጡን የዞኑ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ተሰማ ዋሪው አማኑኤል የሞተው ሲያዝ በጥይት በመመታቱ ሳቢያ እንጂ በአደባባይ ላይ በተኩስ አልተገደለም ብለዋል። ተኩሱ ከፍቶ ለማምለጥ እየሮጠ እያለ የመንግስት ጸጥታ ኃይሎች ጫካ ሳይገባ እርምጃ ወስደውበታል። ከዚህ ውጭ ግን ተይዞ በአደባባይ ላይ ነው የተገደለው ለተባለው ይህ ፈጽሞ ውሸት ነው። ሰው ገሎ ለማምለጥ ሲሞክር ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ከሰዓት በማህበራዊ ድረገጹ ባወጣው አጭር መግለጫ በቄሌም ወለጋ ዞን ደምቢዶሎ በወንጀል ተጠርጥሯል የተባለው አማኑኤል ወንድሙ ከፍርድ ውጭ የተፈጸመበት ግድያና በአደባባይ ለህዝብ እንዲታይ የተደረገበት መንገድ አሳስቦኛል ሲል ገልጿል። ኮሚሽኑ ማንኛውንም ከፍርድ ውጭ የሚካሄዱ ግድያዎችን የሚያወገዝ መሆኑን አስታውቋል። ሁሉም የህግ አስፈጻሚ አካላት ህጋዊ መንገዶች ብቻ እንዲተገብሩም መልእክት አስተላልፏል። ከፍርድ ውጭ የሚካሄዱ ግድያዎች ህዝቦች በህግ የበላይነት ላይ እምነት እንዲያጡ ያደርጋሉ ብሏል። ኮሚሽኑ በማህበራዊ ድረገጹ ባለስልጣናት ጉዳዩን በአፋጣኝ እንዲመረምሩና ተገቢ እርምጃዎችን እንዲወስዱ ኮሚሽኑ ጠይቋል። ኮሚሽኑ ሁኔታውን በቅርበት እየተከታተለ ስለ ውጤቱም ይፋ እንደሚያደርግ አስታውቋል። በሌላ በኩል የኦሮሚያንም ሆነ ፌዴራል ጠቅላይ አቃቤ የስራ ኃላፊዎችን በስልክ ለማናገር ያደረግኩት ጥረት ለአሁኑ አልተሳካም። በዚያው በደንቢዶሎ ከተማ ባለፈው እሁድ የኦቤን ጋዜጠኛ መገደሉ ይታወሳል። በምዕራብ ኦሮሚያ የሚደረጉትን የሲቪሎችና የጸጥታ ኃይሎች እንዲሁም የመንግስት አመራሮች ግድያና በአካባቢው ለሚታየው ቀውስ ራሳቸውን የኦሮሞ ነፃነት ሰራዊት የሚሉ መንግስት በበኩሉ ሸኔ የሚላቸውን ኃይሎች ቢወቅስም ሸማቂዎቹ ክሶቹን ሲያስተባብሉ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ይህ በእንዲህ እንዳለ ትላንት አመሻሹን የተከናወነው ታላቅ የጎዳና ላይ የፍጥር መርሃ ግብር በኢትዮጵያ የተሰኘው መርሃ ግብር ፍቅርን፣ ሰላምን አንድነትንና የመከባበር መልእክቶችን ለማስተላለፍ የተሰናዳ እንደነበረ ከአስተባባሪዎች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ ለአሜሪካ ድምፅ ተናግረዋል። በመቶ ሺዎች የሚቆጠሩ ሰዎች በጎዳናው ላይ መርሃ ግብሩ እንደተገኙ እንደሚገመት የተናገሩት ኡስታዝ አቡበከር ቀደም ብሎ መርሃ ግብሩ ከሚከናወንበት ስፍራ ጋር በተገናኘ የተፈጠረው የእስልምና እምነት ተከታዮችን ያሳዘነ ነው ያሉት ውዝግብ በመነጋገር እንደተፈታም አክለዋል። ከውስታዝ አቡበከር ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን አስቀድሞ የጠየቃቸው የመርሃ ግብሩን አላማና ግብ ነበር። የነበረው የአገር አቀፍ የፍጣር መርሃ ግብር በሀገራችን በተለያዩ ከተሞች ላይ ለኦልሞስት ከሀያ ላነሱ ከተሞች ላይ በተለያዩ ቦታዎች ላይ ፍጣር መርሃ ግብር ሲካሄድ ነበር። ይህ ፍጣር መርሃ ግብር ዋና ዓላማው በሀገራችን ባለው አጠቃላይ ተጨባጭ ሁኔታ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር እና ስለመከባበር የጋራ መልክቶችና አብሮነቶችን ለማሳየት የተደረገ ኢፍጣር ነው። እነዚህ በጋራ የተሰሩ የፍጣር ፕሮግራሞች እንደ ሀገር ከሌሎች እምነት ተከታይ ወንድሞችና ወገኖች ጋር በጋራ አብሮነትን በማሳየት አገር ላይ ያለው ሰላም እንዲመጣ ዱዓ በማድረግ እና አላህን በመለመን በማዕከላችን ያሉ ልዩነቶችን በመቀራረብ መለወጥና ማስተካከል እንደሚቻል ማሳየት፣ በዚህ ጊዜ ነዳያን፣ ሚስኪን ወገኖቻችን አብሮነታቸውን እንዲሁ ችግሮቻቸውን ለመቅረፍ የጋራ የሆነ በመተሳሰብ የሚደረግ መርሀ ግብር ነው። በዛሬው የአዲስ አበባ ውስጥ ፍጣር ግን ለየት ለማድረግ የተፈለገው ነገር ምንድን ነው? እንደ ሀገር በሀገር ደረጃ በጎዳና ይፍጣር በመለዋል በተለያዩ ቦታዎች ይካሄዳል። እንደው በአፍሪካ ደረጃ ላይ ለመስበር ከዛም ማለፍ ጎዳና ላይ ስጣሩ ላይ ኢትዮጵያኖች አንድነታችንን እና ብሮነታችንን ለማስተላለፍ የተሰራ ስራ ነው። በትክክልም በመቶ ሺዎች እንደው በሚቆጠር ህዝብ ማለት በሚቻል ደረጃ በጣም በአስደጋጅ ቁጥር ሁሉም ተገኝቶ በጋራ አፍጥሮ ተከባብሮ ተሳስፎ፣ እንዲሁም ደግሞ ስለ ህዳሴው ግድብን መልዕክት አስተላልፎ እነዚህና መሰል ተያያዥነት ያላቸውን ነገሮች አሳክቶ አንድነቱን ገልጾ ያለፈበት በጣም ውጤታማ የሆነበረ መድረክ ነው። ይሄ የአደባባይ ኢፍጣር ስነ ስርዓት ለዚህ አመት ብቻ የሚደረግ ነው ወይንስ ቀጣይነት እንዲኖረው እቅድ ተይዟል? አሁ እንግዲህ ባሉ ትንትኖች እንደዚህ አይነት በጎ ተግባራቶች ሁልጊዜም ውጤታማ ለማድረግ ይሰራል። የበለጠ የበለጠ መሆኑም በነበረው የተለያየ ሀገራችን ላይ የሚስተዋሉ ተቀየር የማቀዝቀዝ የማቀራረብ ዜጎች መካከል ያለ መልካም መተሰብ ና እንዲሁም መፈቃቀድን የሚያሳዩ መድረኮች ናቸው እና ቀጣይነት ኖሯቸው ሁልጊዜ እኛን ሊያሻግረን እኛን ወደተሻለ ደረጃ ሊወስደን የሚችለው አንድነታችን፣ አብሮነታችን፣ መከባበራችን እና መተሳሰባችን መሆኑን ማሳያዎች ናቸው። ከዛ አልፎ ደግሞ ወቅት የውጭ ኃይል የውጭ ጠላት ሁልጊዜ በተለያየ አይነት መልኩ ዛሬም እንደምናየው ከህዳሴው ግድብ ጋር ተያይዞ መሰል ተያዥነት ባላቸው ጉዳዮች ሀገራችን ላይ ህዝብ ለህዝብ ያሉትን ግንኙነቶች ለማደፍረስ ብዙ ስራዎች ይሰራሉ። ግልጽ መልእክት፣ ኢትዮጵያኖች ሁልጊዜም በጋራ ብረነታችን የምናሳይበት አንድነታችንን የምናረጋግጥበትና የጋራ መድረኮች እንዳሉ ማሳያ የሆነ ስራ ነው ለመስራት የተሞከረው። በትክክልም ያሁኗል ብለን ተስፋ እናደርጋለን። አልሐምዱሊላህ። ከስነ ስርዓቱ ቀደም ባሉት ቀናት የተፈጠረ ውዝግብ እንደነበረ የሚታወስ ነው። የአዲስ አበባ ከተማ መስተዳደር በመጀመሪያ ስነ ስርዓቱን መደረግ ከልክሎ ነበር። ከተቀሰቀሰው ተቃውሞ በኋላ ደግሞ ሊቀጥል ፈቅደዋል። ስነ ስርዓቱ በዚህ ስፍራ ላይ በድጋሚ የሚከናወን ከሆነ ለተሻለ መግባባት ቀድሞ ምን መደረግ አለበት ብለው ይመክራሉ? አሁ፣ እንግዲህ መጀመሪያም ላይ በነበረው አሁን የተፈጠረው ክፍተት በከተማ መስተዳድሩም ጋር በመተሳሰብ በመተማመንና በጋራ ለመስራት ነው እንቅስቃሴ ተደርጎ የነበረው። ያንም ውጤታማ ለማድረግ የአቅማችንን ጥረት አድርገናል። ፈቃዱ በትክክለኛው መስመር ሂዶ ለሀገር ይጠቅማል፣ ለማህበረሰብ ግንኙነት መልካም ነገርን ያሳርፋል ብለን በማሰብ ነው የተደረገው። በመካከል ግን ባልታሰበና ባልተገመተ ሁኔታ እንግዲህ አደባባዩ ላይ ከቤተ ክህነት በወጣ ደብዳቤ መሰረት መደረግ የለበትም የሚለው ነገር ተነሳ። ተያያዥነት ያላቸው ጉዳዮች ሲመጡ ለግጭት መንስኤ እንዳይሆን ሰላሙ እንዳይደፈርስ በሚል እንግዲህ የተለየ እንቅስቃሴዎች ተጀምረው ነበር። ያልተጠበቁ ናቸው። እኛ እንደ ኢትዮጵያውያን ትልልቅ የሚባሉ ወገኖቻችን የክርስትና እምነት ተከታይ ወንድሞቻችን፣ አብዛኛው በሚባል ደረጃ ይሄ ፓርክ የእኛነታችን መገለጫ አብሮነታችን ማሳያ ከመሆን ሊደረግ ይገባል ከጎናችሁ አደባባዩ ጋር አደባባችን ነው። ኢትዮጵያውያኖች የጋራ መድረኮቻችን ናቸው። በጋራ እንጠቀምበት፣ በጋራ አብሮነታችን እናሳይበት ይገባል በሚል ትልቅ ስራ ለመስራት እንቅስቃሴ ሲደረግ ድጋፋቸውን የሰጡበት ሂደት ነው። ያንንም ሆኖ ግን በዚህ ምክንያት እችው ያለመግባባት ተፈጥራ ቦታ ይቀየር በሚል እንቅስቃሴ ሲደረግ ቦታ መቀየር እንደሌለበት እሱ ማህበረሰብ ላይ ሌላ ስሜት እንደሚፈጥር የተደረገው ነገር አግባብ እንዳልሆነ በዛ ለመተማመን ተፈጥሮ ፕሮግራሙ ሳይሳካ ቀርቷል። ካለመሳካትም አልፎ ውጤታማ የሆነ ስራ ለመስራት ታስቦ የተደረገው እንቅስቃሴ ወደ ሀይል እርምጃ ተወስዶ ትንሽ ህዝቡን ያስከፋ ልብ የሰበር አንገታችንን ያስደፋ ነገር ተሰርቶ ነበር። ያንን ግን ሁላችንም አንድ ጊዜ ስህተት ተፈጥሯል። ስህተቶችን መለወጥና መቀየር የሁላችንም ኃላፊነት ስለሆነ እንዲቀየር ተመካከረን፣ ተነጋግረን የዛሬው ፕሮግራም እንዲካሄዱናል። ያው መልዕክቱም ግልጽ ነው። የጋራ መድረኮቻችንን በአግባብና ውጤታማ አድርገን መጠቀም እንችላለን። አብረንታችን ማሳየት እንችላለን። ነገም ከነገ ወዲያም በርቀት ከመወራወር ምንነቱን ሳይረዱት ሌላ ስሜት ውስጥ ከመግባት ሁላችንም ልንፈጽመው የሚገባው ተግባር ምን መሆን አለበት የሚለውን ነገር በትክክል ስላሳየን ተቀራርበን በጋራ አውርተን በጋራ ሰርተን አብሮነታችንን የበለጠ አጠንክረን ውጤታማ ነገር ማድረግ እንችላለን። እዚች ሀገር ላይ በመተባበር በመተሳሰብና አንዱ ለአንዱ መልካም በማሰብ ብቻ ነው የጋራ ሆነ ሊኖርለት የሚገባው እሱን ውጤታማ እንዲሆን የአቅማችንን መስራት እንዳለብን ትልቅ ማሳያ መልእክቱን አልፏል ዛሬ ብለን እናስባለን። የዛሬው ድባብ በአጠቃላይ ምን ይመስል ነበር? የጠበቃችሁትን ያክል ታዳሚ ያገኛችሁ ወይ? በዚህ ቀን የእምነቱ ተከታዮችና ሌሎችም ይዘው እንዲመለሱ የምትሹት ቁም ነገር ምንድን ነው? አሁ እንግዲህ ዛሬ ትክክልም ውጤታማ ጊዜ አሳልፈናል። ምናልባት ከጠበቅነው ቁጥር ነው እንጂ ምናልባት እንደው በመቶ ሺዎች ሊቆጠር የሚችል ህዝብ ነው ወጥቷል ብለን የምናስበው፣ ካሰብነው በላይ የሆነ ነው ህዝቡ የራሱን ያስጠር ቦታው ላይ በመገኘት ሁሉም እርስ በርስ ተሳስቦ ተጋግዞ ነው። በጣም የሚደንቅ በጣም የሚገርም ምሽት ነበር ያሳለፍነው፣ ልዩ የሆነ ነበር። የተለያዩ የሃይማኖት አባቶች ተገኝተውበታል። መልእክታቸውንም በጋራ ሆነን አንድነታችን አሳይተንበታል። ያ ፕሮግራም ከመደረጉ በፊት መጥተው ቦታውን በማጽዳት ውጤታማ የሆነ ስራ ለመስራት ጋራ እንቅስቃሴ የተደረገበት ነው። አሁንም ነገም ከነጎዳም እነዚህ ነገራቶችን የበለጠ አዳብረናቸው መሄድ እንድንችል በጋራ ብንጠቀምባቸው ለሀገር እሴት ናቸው። የምንፈልገውን መልእክት ልናስተላልፍባቸው፣ የጋራ ውጤታማ የሆነ ነገር ልንሰራባቸው እንደምንችል ማሳየት ስለሆነ ከአሰብነው ነው በላይ ውጤታማ የሆነ ስራ ተሰርቷል ብለን እናምናለን። አሁንም ደግሞ የተሻለ ነገር መስራት እንደምንችል እናምናለን። መነጋገር መቀራረቡ ካለ ከዚህ የበለጠ ቁጥር ለዓለምም ትልቅ መልእክት የምናስተላልፍበት እንደሆነ እናምናለን። እጅግ በጣም አመሰግናለሁ ኡስታዝ አቡበከር አህመድ በጎዳና ላይ ስለተደረገው የኢፍጠር ስነ ስርዓት ስለወጉን በጣም እናመሰግናለን። መልካም ምሽት ይሁን። ልት አመሰግናለሁ። ለሁላችን ወደ ዩናይትድ ስቴትስ ዜና ስናመራ ደግሞ ሩሲያ ከፊል የዩናይትድ ስቴትስ ምስራቃዊ ግዛትን የሚሸፍነውን የኮሎኒያል የነዳጅ ማስተላለፊያ መስመርን በማሽመድመድ ፈጽመዋለች የተባለውን የሳይበር ጥቃት ክስ አስተባብላለች። የባይደን አስተዳደር የተፈጠረውን የነዳጅ እጥረት ለመከላከል እርምጃዎችን እየወሰደ ሲሆን፣ አሽከርካሪዎችም በነዳጅ ዋጋ ላይ የተደረገውን ጭማሪ መመልከት ጀምረዋል። ይህን አስመልክቶ የአሜሪካ ድምፅ የዋይት ሃውስ ዘጋቢ ፓትሲ ወደ አክሷራ የላከችውን ዘገባ ደረጀ ደስታ ያቀርበዋል። ባለስልጣናቱ ይህን ችግር ተከትሎ የተፈጠረውን የነዳጅ እጥረት ለማረጋጋት በሚሞክሩበት በዚህ ወቅት አንዳንድ አሜሪካውያንም በየነዳጅ ማደያው ተጨማሪ ዋጋ መክፈል ጀምረዋል። ፓትሪሻ ባምጋርድነር ከእነዚህ መካከል አንዷ ናቸው። ወደ አንድ ሌላ ተጨማሪ ጭንቀት ውስጥ የሚከተን አንድ ትልቅ ነገር ነው። ኮሎኒያል የጋዝ ማስተላለፊያ መስመር ከፊሉን ምስራቃዊ የአሜሪካ ግዛት የነዳጅ አቅርቦት የሚያዳርስ ሲሆን ካለፈው ሳምንት ጀምሮ በደረሰበት ጥቃት ስራ አቁመዋል። ጥቃቱ የጋዝ ማስተላለፊያውን መስመር የኮምፒውተር ስርዓት ጠልፎ በማገት የገንዘብ ክፍያ መጠየቅ ወይም ራንሰምዌር አታክ የተባለው ጥቃት የተፈጸመበት መሆኑ ተመልክቷል። እንዲህ አይነቶቹ ጥቃቶች ትላልቅ የንግድ ኩባንያዎችንም ሆነ የመንግስት ተቋማትን የኢንተርኔት መረቦች ጠልፎ በማገት ወይም አገልግሎታቸውን በማሽ መድመድ የገንዘብ ክፍያ መጠየቅ እንደሆነ ተገልጿል። ኤፍ ቢ አይ እንደዚህ አይነቶቹም ወንጀሎች የሚሰሩት መሰረታቸውን በሩሲያ ወይም በምስራቅ አውሮፓ ያደረጉና ዳርክ ሳይድ ተብለው የሚጠሩ ቡድኖች መሆናቸውን አስታውቋል። የዋይት ሀውስ የፕሬስ ሴክሬታሪ ጄን ሳኪም እንዲህ ብለዋል። ለማንኛውም ስለ ጉዳዩ አንድ ውሳኔ ላይ ከመድረሳችን በፊት የመረጃ ተቋሞቻችንን መርምረው የሚደርሱበትን ድምዳሜ እንጠባበቅ። ዳርክ ሳይድ የተባለ ቡድን እኛ የምንፈልገው ገንዘብ ብቻ ነው፣ ሌላ ስለ መልክዓ ምድራዊ ፖለቲካ ጉዳያችን አይደለም ማለቱም ተመልክቷል። ትናንት ማክሰኞ ስለ ጉዳዩ አስተያየታቸውን የሰጡት የራሽያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ አገራቸው እጇ እንደሌለበት በመግለጽ አስተባብለዋል። እንዲህ አሉ ዲሚትሪ We strongly object to any accusations against us in relation to this. ከዚህ ጋር ተያይዞ የሚደርስብንን ክስ ሁሉ አጥብቀን እንቃወማለን። ባለፈው ሚያዝያ ሶላር ዊንድ በተባለው ትልቁ የቴክኖሎጂ ድርጅት ላይ አድርሳለች በተባለችው ተመሳሳይ የሳይበር ጥቃት የባይደን አስተዳደር ራሽያ ላይ ተጨማሪ ማዕቀብ መጣሉ ይታወቃል። የሳይበር ጥቃት ባለሙያዎች ደግሞ ራሽያን ጨምሮ በዓለም ላይ እንዲህ አይነቶቹን ጥቃቶች ለማስቆም የሚያስችል ዓለም አቀፍ ስምምነትና ድንጋጌ መኖር አለበት ይላሉ። በዊልሰን ማዕከል የሳይንስ እና ቴክኖሎጂ ፈጠራ ፕሮግራም ዲሬክተር የሆኑት ሜክ ኪንግ እንዲህ ብለዋል። ይህን ጥቃት ሊያስቆም የሚችል አሰራር ወይም ዘዴ እስካልፈጠርን ድረስ በራሻና በአካባቢዋ ባሉ ሀገራቶች ውስጥ ያሉ ወንጀለኞች የንግድ ኩባንያዎችን የስራ መዋቅርና መረጃዎችን እያገቱ ገንዘብ የሚጠይቁበትን መንገድ ከባድ እስካላደረግነው ድረስ የንግድ ድርጅቶች መረጃዎቻቸውን ቅጂ ለመጠባበቂያነት እንዲያስቀምጡ እስካልረዳናቸው ድረስ በመሰረተ ልማት ስራ ላይ የተሰማሩ ሁሉ ላይ ሊደርስ የሚችለውን አደጋ እስከምን ድረስ ሊሄድ እንደሚችል እንዲያዩ እስካላደረግን ድረስ ይሄ ነገር ይቀጥላል። ጥቃቱ የተፈጸመበት የኮሎኒያል የጋዝ ማስተላለፊያ መስመር ባለቤት አገልግሎቱን መልሶ ለመጀመር እየሰራ መሆኑን አስታውቋል። የባይደን አስተዳደርም ይህን ተከትሎ የተፈጠረውን የነዳጅ እጥረት ለማሟላት እርምጃዎችን እየወሰደ ነው። ከእነዚህ ውስጥ አነስተኛ ጥራት ያላቸውን የጋዝ አይነቶች ቀላቅሎ አገልግሎት ላይ ለማዋል እንዲሁም የባቡር መስመሮች ነዳጅ ወደተቋረጠባቸውና እጥረቱ በጣም ወደተከሰተባቸው አካባቢዎች እንዲያጓጉዙ በማድረግ እየሰራ ነው። የዩናይትድ ስቴትስ የኃይል ሚኒስትር ጀኒፈር ግራንሆልም እንዲህ ይላሉ ስ የጋዝ እጥረት ስላለ አይደለም፤ ይሄ ነገር የተከሰተው የአቅርቦት መስመራችን ስለተሰናከለ ነው። ስለዚህ ነገሮች በቅርቡ ወደ ነበሩበት ይመለሳሉ። አስፈላጊ ሆኖ ከተገኘ አስተዳደሩ በዩናይትድ ስቴትስ ወደቦች መካከል ያለው የነዳጅ ማጓጓዝ አገልግሎት አሜሪካ ስሪትና ንብረትነታቸው የአሜሪካውያን በሆኑ ድርጅቶችና መርከቦች ብቻ እንዲከናወን የሚያዘውን የፌዴራል መንግስቱን ሕግ የሚያላላበት ሁኔታም ካለ የተዘጋጀ መሆኑ ተመልክቷል። አሁን ወደ ምርጫ ቅንብር እናመራለን። የኢትዮጵያ የሕግ ባለሙያ ሴቶች ማህበር ኢውላ በትላንትና ዕለት ከምርጫ ጋር ተያይዞ በሴቶች መራጮች፣ አስመራጮች፣ ጋዜጠኞች፣ ታዛቢዎች ላይ ሊፈጠሩ የሚችሉ አካላዊና ስነ ልቦናዊ ጥቃቶችም ሆኑ ትንኮሳዎችን ሴቶች በነፃ በመደወል ምክር ሊያገኙበት ወይም ሊጠቁሙ የሚችሉበት ነፃ የስልክ መስመር ይፋ አድርጓል። ኤደን ገረመው በማህበር ውስጥ የቦርድ አባልና የምርጫ ወቅት በሴቶች ላይ የሚፈጠሩ ጥቃቶች ምላሽ ላይ የሚሰራው መርሃ ግብር የአዲስ አበባ ተጠሪ የሆኑትን ቤተልሔም ደጉ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። በጣም አመሰግናለሁ በድጋሚ እንግዲህ በትላንትናው ዕለት ከምርጫ ጋር ተያይዞ ለሚደርሱ ጥቃቶች ነጻ የስልክ ጥሪ መደረግ የሚችልባቸው መስመሩን ይፋ አድርጋችኋልና የዚህ መርሃ ግብር ወይም ደግሞ የዚህ ፕሮጀክት አላማው ምንድን ነው ከሚለውን ጀምር የሚታወቀው የኢትዮጵያ የህግ ባለሙያ ሴቶች ማህበር በሴቶች ዙሪያ ላለፉት ሀያ ስድስት አመታት እየሰራ ያለ ድርጅት ነው የስራው ዋና አላማ እና ግብ በኢትዮጵያ ውስጥ ያሉ ሴቶች በፖለቲካ ማህበራዊና እንዲሁም በኢኮኖሚያዊ ዘርፍ እኩል ተጠቃሚና ተሳታፊ እንዲሆኑ ነው እየሰራ የነበረው እስካሁንና አሁን ደግሞ ከናሽናል ዲሞክራቲክ ኢንስቲትዩት ጋር በጋራ በመሆን እየተገበረ ያለው በምርጫ ወቅት በሴቶች ላይ የሚደስ ጥቃትን ለማስጨረስና ያለውን ነገር ለመታዘብ እየሰራ ይገኛል። ይህ የሚያስፈለገበት ምክንያት ምንድን ነው? እንደሚታወቀ የሴቶች ተሳትፎ በአጠቃላይ በፖለቲካው ማለት ይቻላል ዝቅተኛ ነው እና ከዛ ጋር ተያይዞ ደግሞ ሴቶች ላይ ሊደርስ የሚችሉ በምርጫ ወቅት በሴቶች ላይ የሚከሰቱ ጥቃቶች ተብሎ የሚለዩ በመላው ዓለም ላይ እንደዚህ አይነት ነገሮች አሉ። በእኛ ሀገር ይህንን ስንሰራ የመጀመሪያችን ነው እንደ ቢሮ እና ምርጫው ፍትሃዊ ነበር ወይ እንዴት ነበር ምርጫው የነበረው ከሚለው ባለፈ ና የሴቶችን ተሳትፎ እና ተጠቃሚነት መብቶቻቸውን ኤክሰርሳይዝ ማድረግ ላይ ተጽዕኖ የሚያሳድሩት ነገሮች አሉ ወይ የሚለውን ነገር ለመታዘብ እየሰራን ነው። መደበኛ ለሴቶች አገልግሎት በሚሰጠው የሕግ ማማከሩ የድጋፍ የአድቮኬሲ ስራው ላይ እንዲያግዘው ብሎ ሰባ ሰባት አስራ አንድ የተባለ ነጻ የስልክ መስመርን መጋቢት ላይ ላውንች አድርጎ ነበረ። ነገር ግን ይህንን የስልክ መስመር ከምርጫ ጋር ተያያዥ የሆኑ በምርጫ ወቅት በሴቶች ላይ ስለሚደርሱ ጥቃቶች ጥቆማ ለመስጠት በሚል በዛው ላይ አካቶ በአማርኛ፣ በኦሮምኛ፣ በአፋርኛ ና በሶማልኛ ጥቁማ የማድረጊያ መስመር በይፋ ተመርቋል። ሀገር አቀፍ ደረጃ ላይ ተደረገው በምርጫ ወቅት ሴቶችን የሚያጋጥሟቸው ምን አይነት ፆታዊ ጥቃቶች ናቸው? ከምን አኳያስ ሊከሰቱ ይችላሉ? ተሳትፏቸውን የሚቀንሱትን ነው ጥቃት የለየናቸው በምርጫው ለይተን ያወጣናቸው ጥቃት ስለን የመጀመሪያው አካላዊ ጥቃት። የአካላዊ ጥቃት ሴቶቹ በተለያየ ካፓሲቲ ነው ምርጫ ላይ የሚሳተፉት እንደ መራጭ ይሳተፋሉ፣ እንደ ተመራጭ ይሳተፋሉ፣ እንደ ምርጫ አስፈጻሚ ይሳተፋሉ እና እንደ ዜጋ ማይመርጥም ሆኖ እንደ ዜጋ ግን ከምርጫ በተያያዘ የተለያዩ ነገሮች ውስጥ ኢንቮልቭ ሊያደርጉ በሚችል እንደ ዜጋ ይሳተፋሉ እና በዚህ ውስጥ ፖለቲካ አመለካከታቸውን የሚደግፉትን ፓርቲ ወይንም ደግሞ ካንዲዴት ሆኖ የቀረቡበትን ፓርቲ ያላቸውን የፖለቲካ አቋም መሰረት አድርጎ የሚደርስ ማንኛውም አካላዊ ጥቃት ጋቻ ና ማሰራራት እና ማንኛውም አይነት የሀይል ተግባራትንም እንደገና በመጫ ውስጥ የሚገጥም ጥቃት ብለን ካታጎራይዛ አድርገናል። ሌላ ወሲባዊ የሆነ ለመምረጥ ለመመረጥ በሚሄደው ሂደት ውስጥ ሰዎች ያላቸውን ተቃውሞ ለመግለጽ ሲሉ ብዙች ላይ ጥቃት ማድረስን እንደ አንድ መሳሪያ ጠቀሙ እናቃለን እና በዛ የተነሳ ደግሞ ወሲባዊ ጥቃት የሚደርስባቸው ከሆነ እንዲሁም ደግሞ ኢኮኖሚ ጥቃት እመርጣለሁ ወይም አልመርጥም በሚለው ወይም ለዚህኛው ምረጪ በሚል በገንዘብ መደለልም ሆነ እንዳይመጡ በገንዘብ ራይት ማድረግንም ያካትታል። ኢኮኖሚዊ የሆነ ጥቃት ተብሎ ካታጎራይዝ ተደርጓል እና ሰፋ ያለ ከቨሬጅ ያለው ነው። አንደኛ ቅድመ ጥንቃቄ የሆነ ይረዳል። በምርጫ ቦርድም ሆነ ሌላ በሚመለከተው አካል አንዳንድ ድርጊቶች ከመፈጸማቸው በፊት ኢንፎርሜሽን አግኝቶ ለማስቆም ይቻል ዘንድ በማሰብ ነው። ይሄንን ምርጣ የስልክ መስመር ያስተዋወቅ ነው። ሁለተኛ ደግሞ የሚፈጸሙም ካሉና ድንገት ተፈጽመዋል የሚል ኢንፎርሜሽን ተደረሰ እነዛ መላሽ ከመስጠትና ሚትጌት ከማድረግ አንጻር ይሰራል። ሁለተኛ ነገር ደግሞ ለቀጣይ ምርጫዎችም ሆነ ሴቶች ፖለቲካዊ ተሳትፎ ላይ የአድቮኬት ወርክ ለመስራት ይረዳል በሚል መነሻነት ነው። ሰባ ሰባት አስራ አንድ ላይ ሲደወል ጥቆማ ከተሰጠ በኋላ ምን አይነት ግልጋሎቶች ነው ወይም ደግሞ መጨረሻው እንዴት ነው የሚሆነው? ያው እዚህ ሰባ ሰባት አስራ አንድ ነጻ የስልክ መስመር ላይ ሲደውሉ ሰዎች የተለያዩ ጉዳዮችን ይዘው ይደውላሉ። የመጀመሪያ ነገር ጥቁ ባለመስጠት እና አካባቢው ላይ ያለውን ነገር እንድናቅ ለማድረግ ሊሆን ይችላል የሚደወለው። ያንን ኢንፎርሜሽን ወስደን የማጣራ ስራ ሰርተን የሚመለከተው አካል ጋር ይሰር በማድረግ መፍትሄ እንዲፈለግለት እናደርጋለን። ሁለተኛ የህግ ምስር አገልግሎት ፈልገውና ምን አይነት መፍትሄ ማግኘት እንደሚችሉ ከህግ አንጻር ያለውን ነገር ለማወቅ ሊሆን ይችላል። የሆትላይን ወይንም ደግሞ የነጻ ስልክ መስመሩ ኦፕሬተሮቻችን የህግ ባለሙያዎችና የህግ ባግራውንድ ያላቸው ናቸው እና አስፈላጊውንም የህግ ድጋፍ ለመስጠት አሰልጥነን በዛ ቦታ ላይ ያስተማራናቸው ናቸው እና አስፈላጊውን የህግ ድጋፍ እንዲሁም ደግሞ መሄድ የሚጠበቅባቸውን አስፈላጊ የህግ አስፈጻ እንጠቁማቸዋለን እና ፈርዘር ደግሞ አብረናቸው ማማከር አገልግሎት አቤቱታ የመጽሐፍ አንዱ አስፈላጊነቱ ጥብቅና የመቆም አገልግሎትም ይሰጣል እና ከኛ ደግሞ እነዚህን አገልግሎቶች የሚፈልጉ መሆኑን ጠይቀን ደዋዮቹ በሚፈልጉት መልኩ እናስተናግዳቸዋለን ማለት ነው። የሚሰጡት ኢንፎርሜሽን ምስጢራዊነቱ በተጠበቀ መልኩ ማንነታቸውን በማይጎዳ መልኩ ነው የምንቀበለው እና ጉዳዩን ወደ አስፈላጊ አካል እንኳን ይዘነው እንዴት በሚባለበት ጊዜ ለሰውዬው ደህንነት አስፈላጊ የሆኑትን እርምጃዎች ከሚመለከታቸው ባለድርሻ አካላት ጋር አብረን እንሰራለን። ግን የዚህ ኤክሰፕሽን አለው የሀገር ደህንነትን አደጋ ላይ የሚጥልና ሌሎች ከባድ አደጋን ሊያስከትል የሚችሉ ኢንፎርሜሽኖች ከሆኑ የደረሱንና ሰውየው ለማንም ኮሚኒኬት አይደረግ ተብሎ ቢልም እንኳን የሰውየውን ማንነትና ደህንነቱን እንደተጠበቀ ሆኖ በደረሰን ኢንፎርሜሽን መሰረት ግን የጥንቃቄ እርምጃ እንዲወሰድና አስፈላጊ ነገር እንዲደረግ ኖቲፋይ የማድረጉን ስራ እንሰራለን። የሚመለከተው አካል ማለት ነው። ይሄ መርሃ ግብር ወይም የነጻ የስልክ ጥሪ አገልግሎት ከመቼ እስከ መቼ ነው የሚቆየው? በመደበኛነት ሰባ ሰባት አስራ አንድ የሚቀጥል ነው። አሁንም በይፋ ያስጀመር ነው መጋቢት ላይ ነው። በአገር አቀፍ ደረጃ ጠቅላላውን አገልግሎት የሚሰጥ እቺ ለምርጫ የጀምር ነው። ቅድመ ምርጫ አለ፣ የምርጫ ቀን አለ ከዛ ድህረ ምርጫ አለ። የሶስቱን ጊዜ ይቆያል ማለት ነው። እሺ፣ በጣም ነው የማመሰግነው። ጥያቄዎች አይነት ጨርሻለሁ። መጨመር የምትፈልጊው መልእክት ካለ በጣም አመሰግናለሁ። ያው ሰባ ሰባት አስራ አንድ ብሎ ነጻ የስልክ ጥሪ ማዕከል መኖሩ ብቻ አይደለም እና ማዕከሉ ለሕዝብ ተደራሽ ማድረጉ ትልቁ ፓርት ስለሆነ እናንተም ደግሞ ይህንን ኃላፊነት ወስዳችሁ ለጋበዛችሁንም በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሰጡትና ሾልኮ የወጣ ነው በተባሉ አስተያየት ሀገራችን በኢትዮጵያ በተለይም ደግሞ በትግራይ ክልል እየተካሄደ ያለው የአረመኔነት ስራ እንዲቆም ለመናገር ብዙ ጊዜ ሞክሬ አልተፈቀደልኝም፣ ብለዋል። በኦሮሚያ፣ በቤኒሻንጉል፣ በሸዋሮቢት እና በልዩ ልዩ አካባቢዎች ችግር መኖሩንም ጠቅሰው ነገር ግን የትግራይን ያህል አይደለም፣ የትግራይ ክልል እጅግ የከፋና ጭካኔ የተመላበት ነው። ይህንንም አለማውቆታል፣ ብለዋል። በሌላ በኩል ይህንን የፓትርያርኩን መግለጫ ተከትሎ መግለጫ የሰጡት የቅዱስ ሲኖዶስ ዋና ጸሐፊና የሲዳማና የጌዲዮ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ዮሴፍ ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ መሆኑን ገልጸው ያለ ሲኖዶሱ እውቅና ምንም አይነት መግለጫ መስጠት አይችሉም ብለዋል። ስለዚህም መግለጫው በሲኖዶሱ የማይታወቅና የግላቸው መሆኑ እንዲታወቅ ብለዋል። በእነዚህ መግለጫዎች ዙሪያ የሁለት እንግዶች አስተያየት ጠይቃ በትላንትናው ዕለት የመጀመሪያውን ክፍል ያስደመጠችን ጽዮን ግርማ ክፍል ሁለቱን ለዛሬ ይዛለች። የጠቅላይ ቤተ ክህነት ቅርስና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መምህር ልሳነ ወርቅ ደስታ ከምታቀርበው ተከታይ ጥያቄ የዛሬውን ክፍል ሁለት ትጀምራለች። ወደ መግለጫው ሀሳብ ደግሞ ስንሄድ በመተከል እንደዚህ ያለውን ሌሎቹንም ጥቃት ከገለጹ በኋላ የትግራዩ ይለያል ብለው ማለታቸው እንደ አባትነታቸው ሁሉንም በኩል ማየት እንደሚገባቸው፣ አንዱን ችግር ከአንዱ አበላልጠዋል ብለው ሀሳብ የሚሰጡት ትችት የሚሰነዝሩ አሉ። የእርሱ አስተያየት በዚህ ላይ ምንድን ነው? ችግር ደርሶማ በኦሮሚያ ክርስቲያን በኦሮሚያ ክልል ባህል ክርስቲያን ሲገደሉ እኮ እያለቀሱ እጃቸው ማይክሮፎን መያዝ እስከሚያቅተው ድረስ በሄዱበት ሲያለቅሱ መግለጫ ሲሰጡ አደለም የመጡ። አዎ በራሱ ነገር በሁሉም ኢትዮጵያ ችግሩ ተከስተዋል። መንግስትም እኮ በአደባባይ ሲገጽጡ መጥተዋል። ፖሊስ ጠብቅ አሉን አልተባልኩም እስከሚል ድረስ ታዲያ በመና ኢትዮጵያ በአብዛኛው ግን በትግራይ ይበዛል እኮ ታዲያ እውነት እንነጋገር ከተባለ በትግራይ የደረሰ ጉዳት በሌላ ቦታ ደርሰዋል ብሎ የሚያስብ ሰው ይኖራል። ማንም ኢትዮጵያዊ፣ ክርስቲያኑም ሙስሊሙ የሚያምንበት እኮ ነው የሚል ዓለም ያወቅበት እኮ ነው የሚል ስለዚህ ችግር ደርሰዋል። በአብዛኛው ደግሞ በትግራይ እየደረሰ ደግሞ ይለያሉ። በትግራይ እየደረሰ ምንድን ነው አንድ ሁለት ሶስት አራት ማለት ይቻላል፣ መቁጠር ይቻላል። ስለዚህ እኔ ቅዱስ ፓትርያርኩ የባሰውን ነገር የትግራይ ሪፖርት ገና መያዩ ጉረቱ ውከቱ ሪፖርት ሲቀርቡ እኮ ጉድ ይታያል። የቀረበላቸው ሪፖርትም እኮ አለ። ስለዚህ እኔ አሁን የደረሰው ጉዳት የቅዱስ ማትሪያሪኩ ሀሳብ ነው እንጂ ራሴ በሚጠየቅበት ጉዳቱ በማውቀው ነገር ራሴ ገልጸዋለሁ። ስለዚህ በመላ ኢትዮጵያ ችግር አለ፣ በትግራይ ይበዛል ማለት ይህንን እንደ ኃጢአት ሊቆጠር አይገባም። አይነኝም ምክንያቱም ችግሩ ይታወቃል። መንግስትም ያውቀዋል፣ አለምም ያውቀዋል ሪፖርት አላቸው። ቅዱስ ፓትርያርኩ እኮ ሪፖርት አላላቸው ተጠቃሎ ስላልመጣ ለሲኖደስ ገና ስላልቀረበ ነው እንጂ እያንዳንዱ ሀገረ ስብከት ሲያቀርብ እኮ ችግሩ ምን ያክል እንደሆነ እ ያውቀዋል። ስለዚህ በመላ ኢትዮጵያ ችግር አለ፣ በአብዛኛው ደግሞ በትግራይ ይበዛል ጉዳቱ። ማለት ይህንን በእኔ በኩል ተገቢ መልስ ብዬ ነው። ከዚህ አስተያየት ጋር የተለየ ሀሳብ ላላቸው የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፈ ጥያቄ አቀረብንላቸው። የፓትርያርኩን ሀሳብ የሚደግፉ ሰዎች የሚያነሱት ነገር ምንድን ነው? ደጋግሜ ሚዲያ አጣሁኝ፣ ታፈነ፣ መግለጫም ሰጥቼ ያ መግለጫ አልተላለፈም፣ ታፈነ። ከዚያ ደግሞ የትግራዩ ሁኔታ ይለያል፣ ብዙ ግፍን የደረሰው እሳቸው ሀሳባቸው መግለጽ ስላልቻሉ ተሾልከው ሀሳባቸውን ሊሰጡ የተገደዱት ከዚህ በፊት ደግሞ አልቅሰው ጭምር የሌሎችን በደሎችና ግፎች ሲናገሩ ተሰምተዋል፣ የሚል አስተያየት ይሰጣሉ። እርስዎ በዚህ ላይ ምን ይላሉ? ይላሉ እኔ አሁን አሁንም እኔ ከዚህ ተቃራሚ ነኝ። ተቃራሚ ነኝ የምለው ምንድን ነው? እኔ የግሌ ነው የምናገረው። እንደ ቤተ ክርስቲያንም ብዙዎቹ የሚያምኑት ይህንም ነው። ምንድን ነው? አንደኛ የትግራይ ነገር ልዩ ነው፣ የሚያስብ ነው። እንደውም የትግራይ ነገር አንገብጋቢ ነው። የትግራይ ነገር እኮ ራሳቸው ሰዎቹ ራሳቸው በነበሩት በቻ በጠብ ጫሪነት ንጹሃን ዜጎች፣ ንጹሃን ወታደሮች፣ ሀገር በሚጠብቁ ወታደሮች ላይ በወሰዱት እርምጃ ነው። ይሄ ዓለም አቀፍም ሕጉ አይደግፍም። ይህንን ሕግ ሚኒቴሪ ሀገር የሚጠብቅ ሰው መሳሪያ ያለው ሰው ፊት ለፊት እንዲተኩሱ እኮ ችግር የለም በተኙበት በት እርምጃ የወሰዱባቸው። ስለዚህ ከዚህ አንጻር ነው መንግስት ተገፋፍቶ ወደ ውጊያ የገባው። ይሄ በትክክል ሀገር አውቆት፣ ዓለም አውቆት፣ በምክር ቤት አጥልቆ ነው ይሄ ውጊያ አይጀምረው። ይሄ ውጊያ ሲጀምር ደግሞ ይሄ ትክክለኛ ነገር ነው። ከዚህ ይልቅስ የማይ ካድራ ጉዳይ የለም ወይ አንገብጋሪ የሆነው አሁን እሳቸው በዛ ሰዓት በዚህ ሚዲያ ለምን አልገለጹ ይህ ትላንትና መጥቶ እሳቸው የቀረፈ ሚዲያ ራሱ አለ ለምን በሱ ሚዲያ ራሱ በዛ ሰዓት ለምን አልገለጹም ይሄ ህዝብ ሲሞቱ ለአንድ ወገን ለአንድ ክል ለአንድ ክልል የቆሙ ናቸው ያለ ያስብላቸው ማንዱ ይሄ ነው ታፍነዋል ለሚለው ነገር ደግሞ ማንም ያፈናቸው የለም ከዚህ ጊዜ የተናገሩትም በተደጋጋሚ ምናልባት ልንገልጸው እንችላለን ጸሎት ልናደረግ ለተሞቱ ሰዎች ጸሎት ልናደረግ ተብሎ ክብ ስላሴ እንደውም ከዚህ በከፋ ነበር የተናገሩት። ያ ደግሞ ወደ ህዝብ ሲቀርብ ጥሩ አይደለም። ያንን ቆርጠው ነው እኛም እንዲ ይሄ ነገር እንዲተላለፍ አልፈለግንም። ለምን ያንን እንደዚሁ ነው ህዝብን የሚሆነጅን መንግስትን የሚሆነ ጅን የተደረገ ነገር ይሄ ነው ብለው ለአንድ ብሄር ብቻ የቆመ ንግግር ነበረ። ለዚህ ነው እንጂ ተቃውሞ የደረሰ ነው። እኛ ኮ ቅዱሳ ታሪኮ አባታችን ናቸው፣ መሪያችን ናቸው፣ የክህነት አባታችን ናቸው። ምን ብለን ነው እኛ እሳቸውን የምንቃወመው? ምን ብለን ነው እሳቸውን ከልግን የምንለው? ስለዚህ ምንም የደረሰባቸው አርሏዊ ነገር ይህንን አርሏዊ ነገር አለመኖሩን ደግሞ አሁን ያለው መንግስት በያለንበት እንድንበረታ እንደውም ለሁለቱ ተከፍሎ የነበረውን ሲኖዶስ አይደል አንድ ያደረገው ይሄ መንግስት። በአጠቃላይ በትግራይ ሁኔታ ቤተ ክርስቲያኒቱ በአግባቡ ድምጿን አሰምታለች ወይ? ለምሳሌ ቤተ ክርስቲያን ፈርሷል። የተመቱ ቤተ ክርስቲያኖች አሉ። የተገደሉ ጳጳሳት አሉ። ሌላ አገር ጦር ለምሳሌ የኤርትራ ወታደሮች መግባታቸውን መንግስት አምኗል። በትግራይ የደረሰውን ሁኔታ በተመለከተ በቤተ ክርስቲያኖች ላይና በህዝበ ክርስቲያን ላይ የደረሰውን ሁኔታ በተመለከተ ቤተ ክርስቲያን በአግባቡ ድምጿን አሰምታለች ወይ? እንደ አጠቃላይ እንግዲህ እ በሀገር ውስጥ ያለው ቤተ ክርስቲያን ድምጽ የምታሰማው በግድ የሆነ ነገር ነው። ሀገር በአለም ደረጃ እንድ እየታወቀ በሀገሪቱ ላይ ጦርነት ያወጀ አካልን መንግስት አዋጅ አውጆ በምክር ቤት በምክር ቤት ወስኖ በፓርላማ አቅርቦ ወስኖ በሚኒስትሮች ምክር ቤት ወስኖ ጉዳይ የጀመረውን ነገር ቤተ ክርስቲያን ደግሞ ሰላሙ ነው የምሰብከው እንጂ ይሄንን ነገር አወግዛለ ብሎ ማወገዝም አይጠበቅባትም። ለምንድን ነው የማይጠበቅባት? ሀገራዊ ጉዳይ ነው። በትክክል የሚታወቅ ነው። አለም የሚያውቀው ነው። መንግስት የሚያውቀው ነው። ጥፋት ነው ብሎ ነው ውጊያ የጀመረው። በውጊያ ውስጥ ደግሞ የሚያተርፈው ነገር ይሄ ነው። ከውጊያ የሚገኝ ነገር የለም። ስለዚህ ሰዎቹ ከአንድ የሁለት ብሽምግልና የሀይማኖት አባቶች እኮ እኛ ወደ ትግራይ ክልል እኮ ስንት ጊዜ ነው ሽምግልና የልቡ እየተዋረድን ነው የተመለስነው። ሻማችንን እያስወነቁ እየፈተሹ ነው የመለሱ። ስለዚህ ከዚህ በላይ ሀይማኖት አባት ድምሻው ምንድን ነው ማድረግ ያለበት? ይሄ ነገር ሳይመጣ ጦርነት ለማንም አይበጅ መባካችን አሉ አንፈልግም። እኛ ዘን ብለው እኛ ምሏ ጓርደላ አቁን ከዚህ በላይ ምንድን ነው የምናረገው እኛ ስለዚህ ሃይማኖት ተቋማቱ የሚገባውን ነገር አድርገዋል ግን የጀመሪያም ገና እንትሉም ጦርነቱን ሳይጀምር የሚገባውን አድርገዋል። ላይ ሃይማኖት አባት የሰብአዊ ቀውሱን በተመለከተ የሰብአዊ ረዴት አቅርቦት የተፈላለ የሰብአዊ ቀውሱን በተመለከተ ደግሞ ሁላችንም ተሰባስበን ሄደን ትግራይ ክልል በአዲስ አበባ ሀገረ ስብከት ብቻ ወደ አስራ አምስት ሚሊዮን ብር አዋቸን ቀውሱ ለሰብአዊ ቀውሱ የሚያገለግል ነገር ይፈናል በአዲስ አበባ አስተዳደር ደግሞ ወደ መቶ አርባ ምናምን ሚሊዮን ብር የሚሆን ሄደን ከገንዚቧ ጋር ከሀይማኖት አባትን ከታወጣችሁበት ጋር መቀሌ ድረስ ሄደን እርዳታውን ሰጥተን የተጎዱትን ህጻናትና የተጎዱትን ሰዎች በሆስፒታል ሄደን ጎብኝተን አናማሮን አይተን እዛው ጋር ቆመን መግለጫ ሰጥተን ፍቅራችንን ገልፈን ከጦርነት ምንም ኪሳራ እንጂ ምንም የማይገኝ ነገር አለመኖሩን ሁሉ ገልፈን አሳምነን የተመለሱ ነው። ይህን ሁሉ እያደረግን ሆኖኛል። ነገር ግን አንድን ነገር መርዳትና ነገሮችን ገልብቶ ለፖለቲካ ፍጆታ ማዋል ግን ለየቅል ናቸው፣ ይለያያሉ። አሁን እሳቸው ህዝቡን መርዳት አይደለም፣ ለህዝቡ የመቆም አይደለም፣ የፖለቲካ አጀንዳ ማቅረብ ነው። እሳቸው ከእሳቸው የሚጠበቀው በዚህ ሰዓት ከየ አዲስ አበባ ከሚኖሩ አብያተ ክርስቲያናት እያስተባበሩ ለእነዚህ አካላት እርዳታ እንዲደርሰላቸው ወደ ነበረ ኑሯቸው እንዲመለሱ የማድረግ ስራ ነው እንጂ የፖለቲካውንም የሃይማኖት አባቶች ተሰባስበው በሚመሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ እንዲህ ያሉ የመግለጫ ውዝግቦች ችግሩን ለመፍታት ያስችላሉ ወይ ቤተ ክርስቲያኒቱንና ምእመናኑንስ አይከፋፍልም ወይ በቀጣይስ ምን አይነት መፍትሄ ማበጀት ያስፈልጋል የሚሉ ጥያቄዎችን አንስተን ምላሽ ሰጥተውናል የመጨረሻውን ክፍል በእሁድ ምሽት ዝግጅታችን ይጠብቁን ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ውድ አድማጮቻችን፣ የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ጣምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየሁ ገበያው ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አላን ጭሳየ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም። ደህና እደሩ። በደህና ቆየን።